ዘገባው ሰፊ ነው። ከአንድ መቶ አስር ገጽ በላይ ይሆናል። ተጨባጭ የሆኑ ነገሮችን አንጸባርቆ በተጨባጭ ነገሮች ላይ ተመሠርቶ የበጎ አድራጎቱ ድርጅት ተጠሪ ካርል ፕሪንስ እሱ ሉቭንሽታይን እንዳሉት እዚህ ጀርመና አገር በፖለቲከኞችና በሕዝቡ መካከል የተከፈተውንና አሁን የሚካሄደውን ውይይትና ክርክር ትክክለኛው መደምደሚያ ላይ ለመድረስ የሚረዳ ጥናት ነው ብለዋል። በስሜት ላይ የተመሠረተ አመለካከት አዋጣም ብለው የማልቴዚያው ድርጅት ተጠሪ ሁሉንም ወገን በርሊል አስታውሰዋል። ያም ሆኖ የፋላሲያን መብዛት ነዋሪውን ሕዝብ ተዋጥን ብሎ የሚያስፈራ ሁኔታ ውስጥ እንደጨምረውም በጋዜጣው መግለጫቸው ላይ ጠቅሰዋል። ጥናቱን ያዘጋጁት የፍራይቦርጉ ቫልተር ኦይክን ኢንስቲትዩት ስራ አስኪያጅ ሚስተር ላርስ ፔተርፌልድ ጀርመን ለውጭ አገር ሰዎች እንግዳ እንዳልሆነችም መለስ ብለው አስታውሰዋል። ወን ወይ ዳስ ግናዋ በትራክትን ኡንድ ኡንስ ዲ ፍልክቲንግስ ሚግራሽን ደር ያረ 2015 ኡንድ 2016 ግናዋ አንሻውን በትክክል መለስ ብለን በሃምሳውና በስድሳኛው ዓመተ ምሕረቶች ከሁለተኛው ዓለም ጦርነት በኋላ ወደዚህ ወደ ጀርመን አገር ፈልሰው የመጡትን ስደተኞች ሁኔታ መለስ ብለን ብንመለከተው እነዚህ ሰዎች በእጃቸው ላይ ይዘው የመጡት የትምህርት ደረጃቸውና የሙያ ችሎታቸው አብዛኛዎቹ ዝቅተኛ በመሆኑ የተሰማሩበት የሥራ መስክ በዝቅተኛ ደረጃ በረዳትነት ነው። እነሱም ያኔ ከጀርመን ባህልና ከአገሪቱ የአኗኗር ዘይቤም ጋር ተለማምደው ተዋህደው የሥራ ዓለም ውስጥ ገብተው ትልቅ አስተዋጽኦ ለጀርመን እድገት እንዳበረከቱም ሚስተር ላርስ ፔተር ፌልድ ጠቁመዋል። በተለይ አሁን ግን ከአውሮፓ አህጉር ውጭ ከሩቅ ቦታ እዚህ የደረሱት ስደተኞች ይህን ዘሎ ማለፍ አይቻልም። በቀላሉ ከሕዝቡ ጋር ተቀላቅለው የሥራው ዓለም ውስጥ ገብተው በአጭር ጊዜ ውስጥ እዚህ ሊዋሃዱ አልቻሉም። ይህ ሊሆን የቻለውም ሚስተር ላርስ ፔተር ፌልድ ሲያስረዱ ሦስት ነገሮችን አንስተዋል። Vor allen Dingen Zuwanderer aus nicht-europäischen Herkunftsländern. Fehlende nicht Ausbildung, Probleme bei der Anerkennung der Bildungsabschlüsse. ህዝቡ በአንዳንድ አካባቢ የወንጀለኞችን ቁጥር ስደተኞቹ ከገቡ ወዲህ የጨመረ መጥቷል የሚለው አመለካከትም በጅምላ ይህ አባባል ትክክል እንዳልሆነም ጥናቱ ያሳያል። የአንዱ አገር ስደተኛ ከሌላው በሥራውና በባሕሪው እንደሚለይም ይኸ ሰነድ ያብራራል። ከመቶ ገጽ በላይ የያዘው ሰነድ እዚህ የደረሱትን ፈላሲያን ተንከባክበን እነሱን ከህብረተሰቡ ጋር እናዋሃዳቸውም ይላል። ይልባህል ሚካኤል ዶች ቨለ ራዲዮ ጣቢያ ከበርሊን ከተማ።